ये बहाल मदरक የጤና ይስጥልኝ አድማጮች እንደምናመሻችሁ። የዛሬ ወር ግድም ፌስቡክ የመገናኛ መረብ 13ተኛ ዓመት የምስረት አባሉን አስቧል። ፌስቡክና ትዊተርን የመሳሰሉ ሌሎች የማህበራዊ መገናኛ ዘዴዎች አገልግሎታቸውን በማስፋት በመረጃ ፍሰት ዓለምን ጠባብ የመረጃ ልውውጡንም ፈጣን አድርገውታል። ስለ ፌስቡክ አጠቃቀም ሲነሳ በቱኒዚያ የተቀጣጠለው ህዝባዊ አብዮት እንዳለ ሆኖ በፌስቡክ ትውውቅ፣ በፌስቡክ ንትርክ፣ በፌስቡክ የእንኳን አደረሳችሁ መልእክት መለዋወጡን ጨምሮ ፌስቡክ ለቅሶና ሐዘን መድረሻ የእንኳን አደረሳችሁ መልእክት መቀባበያ መድረክም ሆኖ ይታያል። የዛኑ ያህል ፌስቡክ የቤት አመል የሚታይበትን መድረክ ነው ያሉን አሉ። ሌላው ደግሞ ፌስቡክን መጠቀም አለመቻላችን ብንጠቀምም በጣም ብዙ ገንዘብ በመክፈላችን አሁን አሁን እኛ ጋር ፌስቡክን የፍስክ ነው የምንለው ሲሉም አጫውተውናል። የሆነ ሆኖ ለዛሬ የማህበራዊ መገናኛ ዘዴዎች አጠቃቀም በሰው ለሰው ግንኙነትና ባህላዊ ትስስር እና መስተጋብር ላይ የሚያሳድረውን አሉታዊም ሆነ አወንታዊ ተግዳሮትን አብረን እናያለን። መልካም ቆይታ። ሰሞኑን ይፋ በሆነ መረጃ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በፌስቡክ ገጻቸው ላይ 40 ሚሊዮን ተከታዮችን በመያዝ ከፍተኛ ቁጥር ያስመዘገቡ የሀገር መሪ መሆናቸው ተነግሮላቸዋል። ከሞዲ በመለጠቅ አዲሱ የአሜሪካ ፕሬዝደንት ዶናልድ ትራምፕ በተለያዩ የማህበራዊ መገናኛ መረብ በርካታ ተከታዮች ያሏቸው መሪ ሆነው ተመዝግበዋል። በመለጠቅ የቀድሞው የአሜሪካ ፕሬዝደንት ባራክ ኦባማም ብዙ ተከታዮች እንዳሏቸው ተገልጿል ተጠቅሷል። ከአፍሪካ ሀገራት የግብፁ ፕሬዚዳንት አብደል ፋታህ አልሲሲ ወደ 7 ሚሊዮን ተከታዮች አሏቸው። ፌስቡክ፣ ትዊተርን የመሳሰሉ የማህበራዊ መገናኛ ዘዴዎችን ጥቅምና ጉዳት በተለይ ከባህላዊ ትስስር አንጻር እንዴት ይገልጹታል? ብለን በፌስቡክ ድረገጻችን ላስቀመጥ ነው ጥያቄ ማሩ ግዛቸው የተባሉ የዶቸ ቨለ የፌስቡክ ተከታታይ ባስቀመጡልን አስተያየት በተለይ እንደ ኢትዮጵያ ላለ ህዝብ የማህበራዊ መገናኛ ዘዴ ከጥቅሙ ጉዳቱ አመዛኝ ሆኖ አግኝቸዋለሁ ሲሉ ገልጸዋል። የኢትዮጵያ ህዝብ ለየት ያለ ያኗኗር ዘዴ ያለው ነው። በሃይማኖት፣ በባህል፣ በወግ፣ በስነ ምግባር በአጠቃላይ በህግ ሳይሆን በልምድ የሚኖር ህዝብ ነው። ለዚህ ነው እነዚህ ዘመኑ ያመጣቸው የቴክኖሎጂ ውጤቶች ከጥቅማቸው ይልቅ ጉዳታቸው በዝቶብናል ያልኩት። በማንኛውም መስክ መስማማት ተስኖናል። ለጋራ ችግሮቻችን በጋራ መፍትሄ ማምጣት አልቻልንም። በእርግጥ ከኢትዮጵያ ሕዝብ ብዛት አንጻር የማህበራዊ መገናኛ ዘዴዎች ተጠቃሚን ቁጥር ስናይ ምንም ተጽዕኖ አይፈጥርም ልንል እንችላለን። ሆኖም ግን በአንዲት ትንሽ ብልቃት የተቀመጠች መርዝ የአንድን ሀገር ሕዝብ ልታጠፋ እንደምትችል ማወቅ የግድ ይላል። እነዚህ የቴክኖሎጂ ውጤቶች ደግሞ አሁን ላለንበት የእርስ በርስ እንዲሁም የዘርና የሃይማኖት ጥላቻ፣ የባህል መጥፋት ነዳጅ ሆነው እያገለገሉ ነው። ሌላው ቀርቶ በአንድ ቤተሰብ ውስጥ የተለያየ ሃይማኖት እንዲኖር ማለትም እናትና አባት ኦርቶዶክስ ሲሆኑ አንዱ ልጅ ጴንጤ፣ አንደኛው ደግሞ ጆቫ፣ ሌላው ደግሞ ሙስሊም ይሆናል። በፖለቲካው አለምም ካየነው አንዱ የቤተሰብ አባል ወያኔ፣ አንደኛው ደግሞ ኢህአፓ፣ ሌላው ደግሞ ኦነግ ይሆናል። ለዚህ ሁሉ ብዥታ እነዚህ የቴክኖሎጂ ውጤቶች ከፍተኛ አስተዋጽኦ አድርገዋል፣ ገና ብዙ ያደርጋሉ። በእርግጥ በሰለጠነው ዓለም ጥቅማቸው 95 በመቶ ጉዳታቸው አምስት በመቶ ነው ብል ያጋነንኩ አይመስለኝም። የዕለት ዕለት እንቅስቃሴያቸው ከነዚህ የቴክኖሎጂ ውጤቶች ጋር የተሳሰረ ነው ማለትም ትራንስፖርት ለመያዝ፣ የበረራ ቀጠሮ ለማድረግ፣ የሕክምና ቀጠሮ ለመያዝ፣ ግብር ለመክፈል፣ የባንክ ሂሳባቸውን ለማወቅ፣ መኪና የሚያሽከረክሩም ከሆነ የተሻለውንና የትራፊክ መጨናነቅ የሌለበትን መንገድ ለመምረጥ፣ በአጠቃላይ ጊዜያቸውንና ጉልበታቸውን በአግባቡ ተጠቅመው ከሚፈልጉበት ግብ ለመድረስ ይጠቀሙባቸዋል። ቢሆንም ግን ዘመኑ ያመጣው ክስተት ስለሆነ ከነዚህ ቴክኖሎጂ ውጤቶች ጋር አብሮ ለመኖር የሞራልና የህሊና ዝግጅት ለማድረግ ፍላጎቱ ሊኖረን ይገባል። ለመልካም ነገር ለመጠቀም ከፍተኛ የሆነ የአመለካከት ለውጥና የግንዛቤ አብዮት ያስፈልገናል ሲሉ አስተያየታቸውን ሰጥተውናል። በአዲስ አበባ ነዋሪ የሆኑት ዲያቆን ዳንኤል ክብረት ማህበራዊ መገናኛ ዘዴዎች ወደ ዓለማችን ከተስፋፉ ወዲህ በተለይ ወጣቱ ብዙውን ትርፍ ጊዜ የሚያውለው በማህበራዊ መገናኛ ላይ በመሆኑ በተለይ እኛ በታሪክ ከቤተሰብ ወደ ልጅ የምናሳልፈውን የወግ ባህላችንን እንዳያውቅ እየዳረገው ነው ሲሉ ተናግረዋል። አንዱ እንግዲህ በተለይ በእኛ በኢትዮጵያ አፍሪካን ማህበረሰብ ውስጥ ቀደምቶቹ ወደ ተከታዮቹ ወይም ከአያት ወደ እናት፣ ከወላጅ ወደ ልጅ ባህሎች፣ ሌሎችም ነገሮች የሚተላለፉት በወግ መልክ ነው እና ቤተሰብ ተሰብስቦ ያለፈውን ሲናገር ቀጣዩ ትውልድ ሰምቶ እሱ ደግሞ በማስተላለፍ ብዙ ነባር ጥበቦች፣ ባህሎች፣ ታሪኮች የሚተላለፉት በዛ መልክ አሁን በአብዛኛው ማህበራዊ ሚዲያዎች መምጣት በተለይ ከሀያ አመት በታች ያሉት ወጣቶች ባገኙት የእረፍት ጊዜ ለዚህ ለጌም ለምንላቸው ለጨዋታዎች እና ለማህበራዊ መገናኛ ዘዴዎች እንዲሁም ለፊልሞች ትኩረት በመስጠታቸው ምክንያት እንደዚህ አይነት ነገሮችን ከወላጅ ወደ ልጅ ለማስተላለፍ የሚኖረውን እድል በጣም እያጠበቁ፣ ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን ደግሞ በዚህ በጣም የበለጠ ተጎጂ እየሆኑ ነው። ያላቸውን ጊዜ በጣም ትንሽ ነው። ከእሷም ጊዜ ደግሞ ማህበራዊ ሚዲያዎች ይወስዱታል። ስለዚህ በልጆች እና በወላጆች ያለው ይሄ ቅብብል ወይም ደግሞ በእንግሊዝኛው አካልቸራይዜሽን የምንለው ቀደምቱ ተተኪው ባህሉን ስነቃሉን የኖረበትን ህይወት ተስፋውን ትልቁ የመገናኛ ዘዴ እየተበጣጠሰ ነው። በተለይ ደግሞ እኛ ሀገር ሲታይ ከዚህ ከአርባ አመት እድሜ በላይ ያሉት ብዙዎቹ ሰዎች የማህበራዊ ሚዲያ ተጠቃሚዎች አይደሉም። ነው እና ወጣቱ ትውልድ እርስ በርሱ ብቻ ነው እየተገናኘበት ያለው እንጂ ካለፉት ጋር ያለውን መማማሪያ መንገድ እያገኘው አይደለም። ስለዚህ ሁለቱ የሚገናኝበት ድልድይ እየፈረሰ ነው። የሚገኝ ነው። የፌስቡክና የትዊተር ማህበራዊ መገናኛ ተጠቃሚ የሆኑት በአዲስ አበባ ከተማ ነዋሪው ያሬድ ሹመቴ እንደሚሉት ደግሞ የሚያውቋቸው ሰዎች አብዛኞች ነዋሪዎች የማህበራዊ ተጠቃሚ ቢሆኑም ለግልጋሎቱም የሚከፈለው ዋጋ ተመጣጣኝ አለመሆኑን ብሎም ግን የአጠቃቀሙን ስርዓት ባህል ማዳበር እንደሚገባ ተናግረዋል። ፌስቡክ አካባቢ ያለው ነገር በአሁኑ ሰዓት በቃ ብዙ ሰው ይጠቀማል። አሁን አዲስ አበባ ላይ እኔ የማውቃቸው ሰዎች በሙሉ ማለት ይቻላል ይጠቀማሉ። እና መያ ፌስቡክ ፌስቡክ አሁን የፍስክ ነው የሚባለው አዲስ አበባ ውስጥ። የፍስክ ማለት የፍስክ ማለት ውድ ነው ማለት ነው። ምልሽ አንደኛ በቀጥታ አትገቢም፣ በቴሌ ብሎክ ስለተደረገ ማለት ነው፣ ፌስቡክ ስለተዘጋ። በባይፓስ አርገሽ መገቢው በሌሎች ቪፒኤን ሲስተሞች ነው። እነዛ ደግሞ በጣም በጣም ብዙ ብር ነው የሚጠይቁት። ስለዚህ የሀያ አምስት ብር ካርድ ሞልተሽ ከሰላሳ ደቂቃ በኋላ የለም፣ የሀያ አምስት ብር ካርድ ያህል ካርድ። ስለዚህ የፍስክ ነው፣ እንደ በፊቱ ረዥም ሰዓት መቀመጥ የለም። የተወሰኑ መረጃዎች ብቻ ካገኘ ወዲያውኑ ዘጋ አድርጎ ወደ ሌላ ጉዳይ ነው የሚሄደው እና ከሆነ ጊዜ ወደዚህ ትንሽ ቀነስ ብሏል። ሳሚር ዴቪድ የተባሉ የዶቸቨለ ተከታታይ የስድብና የጥላቻ ኮመንቶች በህብረተሰቡ ተቻችሎ ተዋህዶ የመኖር ባህል ላይ ከፍተኛ ጉዳት ያመጣል ስለዚህ በልዩነቶች የመከባበር ልምድ ላይ ሚዲያው ግንዛቤ የማስጨበጥ ስራ መስራት አለበት ሲሉ አስተያየታቸውን ሰጥተዋል በአለማችን ከፍተኛ የማህበራዊ መገናኛ ተጠቃሚ ህንድ ከዚያ ዩኤስ አሜሪካ ብራዚል መሆናቸውን የነገሩን የስነ ግጥም ቤተሰቦችን በፌስቡክ በማሰባሰባቸው የሚታወቁት አቶ ሳምሶን ደምስ የተፈራ የማህበራዊ መገናኛ አጠቃቀም ባህላችን ላይ ጥቅምም ጉዳት ሊያስከትል ይችላል ሲሉ ገልጸዋል። ማህበራዊ ድረገጾች ተጠቀሜታ አገራችን በቁጥር ደረጃ ደረጃ ውስጥ መለችው በፍጹም። እንደ በተጠቃሚ ብታዩ የሚገርምሽ ህንድ ከአሜሪካ የበለጠ ተጠቃሚ አለው። ከዛ ብራዚል ሶስተኛ ነው። እና እንግዲህ የእነኝህንም ሀገሮች ባህል እሳቤ ውስጥ በማስገባት ነው ግን የኢትዮጵያን በተወሰነ መንገድ ካየሽው ጥቅምም ጉዳትም አለው። ጉዳቱ ያው ክፍት ስለሆነ የመረጃ መረቡ ባህል ዘለል የሆኑ ዘለፋዎችን እና በባህላችን የማይገቡ የምስል የድምፅ እና የተለያዩ ነገሮች እየተቀረጹ እዛ ላይ ሲተላለፉ ይታያል። ታላቅ ታናሽ የማይተዋወቅበት እና ሁሉም እንደ ዘፈቀደ የሚደፋፈርበትም መድረክ ነው እና ጉዳቱ በዛ ረገድ አለ እላለሁኝ። የባህልን ማደፍረስ እና አጓጉል ባህሎችን ከሌሎች መውሰድ በእርግጥ የቤተሰብን የልጆችን በተለይ እድሜያቸው ያለው ለአቅመ አዳምና ለአቅመ ሔዋን ያልደረሱ ልጆች ፎቶግራፍ እዛ ላይ በምንም መልኩ ቢሆን በብዙ የልጆችን ፎቶግራፍ ማውጣት ጥሩ አይደለም ባይ ነኝ። ምክንያቱም የቤተሰብን የግል እዛ ላይ የወጡ መዘርገፍ ፎቶግራፉ መጨረሻ ቤት እንደሚሆን አይታወቅም። በምንም መልኩ ወስዶ ሊጠቀሙበት ይችላል። እዛ ላይ በጣም ጥንቃቄ የጎደላቸው ነገሮች ሲደረጉ ይታያል። በጉርጉሮሳዊው ሁለት ሺ አስራ አምስት አመተ ምረት በወጣ አንድ የጥናት መረጃ በዓለማችን በሚሊዮኖች የሚቆጠሩ ነዋሪዎች የብዙሀን መገናኛ ሱሰኞች መሆናቸው ተመልክቷል። ይህን ተከትሎ በማህበራዊ መገናኛዎች ቤተሰብ የሚለው ትርጉም በጣም የተለጠጠ መሆኑን ዲያቆን ዳ ዳንኤል ክብረት ተናግረዋል። ቤተሰባዊ የሚለው ነገር በማህበራዊ ሚዲያዎች ትርጉም በጣም ተለጥጧል። ለምሳሌ አምስት ሺ አስ ወይም ሶስት ሺ አራት ሺህ ጓደኞች ናቸው እና ይሄ አካላዊ ግንኙነት ቁጭሎ መነጋገር ወግ ያለበት ባህል ያለበት ጓደኝነት እየቀረ የኔትወርክ ጓደኝነት ቦታውን እየተካው ነው በመምጣቱ የተነሳ ሰዎች አምስት ሺ እና ስድስተኝ ሺ ጓደኞች ያሏቸው ግን የሚጨነቁ ግን ብቸኝነት የሚሰማቸው ግን ማንም በአካባቢ የለም ብለው የሚያምኑ ሰዎች እየተፈ ጓደኞቻቸው ሲባሉ አስር ሺ አምስት ሺ ጓደኞች ያሉ ይላሉ፣ ግን በጭንቀት ያሉ ብቸኝነት የሚሰማቸው ማንም አካባቢ የለም ብለው የሚያስቡና የጓደኝነት ትርጉማቸውን ወደዛኛው ወደ ማህበራዊ ሚዲያ ወደ ኔትወርክ ጓደኝነት ስለወሰዱት በዚህ የሚጎዱ ሰዎችን እያየን ነው በአሁኑ። ከዛ በተጨማሪም ደግሞ ምንድን ነው የጋራችን ምንድን ነው የግላችን የሚለውን ማህበራዊ ሚዲያዎች እየሰጡ፣ የቤተሰብ ሚስጥሮች፣ የጓደኛ ሚስጥሮች ወይም ሰዎችን ስበርሳቸው ብቻ ሊያወሩባቸው የሚችሉ ጉዳዮች ወደ አደባባይ ይወጣሉ። በተለይ ከገጠር የሚመጡ ባህላዊ የሆኑ የማህበራዊ ሚዲያ ተጠቃሚ ያልሆኑ ወላጆቻችን ጥቅምና ጉዳቱን ሳያውቁ እነሱም ጉዳያቸው ወደ ማህበራዊ ሚዲያ ይወጣል። በኋላ ከሌላ ሰው ሲሰሙት ይደነግጣሉ። ሰው እኮ እንደዚህ ነበሩ፣ እዚህ ቦታ ነበሩ፣ ከገሌ ጋር ነበሩ ሲባል እንደታወቅ እንደታወቅ ይላሉ በቃ። ለእነዚህ ሰዎች ድንበራቸው ተጥሶ መገባቱን እንኳን ሳያውቁት ድንበራቸው ተጥሶ ተገብቶ የምናገኘው አጋጣሚ አለ። አንዳንድ ጊዜ አሁን በእኛ ባህል ልቅሶ ሰው ሲገጥመው፣ በተለይ ቅርብ ዘመዱ ሲሞት በጣም በጥንቃቄ ሰውየው አደጋ ላይ በማይወድቅበት መንገድ ራሱን በሚያዘጋጅበት መንገድ፣ በገንዘብም በስነ ልቡናም በመስሪያ ቤቱ ዓመት ፈቃድ መውሰድ ካለበት በልዩ መንገድ እንዲዘጋጅ ተደርጎ ባህሉ በጣም በተነቃቂ ሁኔታ ነው የሚነገረው። አሁን ግን አንድ ሰው ሞተ ተብሎ ማህበራዊ ሚዲያዎች ላይ ስለሚለጠፍ ሰዎች በድንገት ያንን ሲከፍቱ ያዩና ማንም በአካባቢያቸው በማይኖርበት ጊዜ ድንጋጤ ውስጥ ይገባሉ፣ አደጋ ውስጥ ይወድቃሉ። ራሳቸውን ሳያዘጋጁ ነው የሚቀሩት። አንዳንድ ጊዜ ደግሞ ምናልባትም ያ ነገር ሐሰት ሆኖ በሚያጋጠምበት ጊዜ ሁለት ጉዳት ይጎዳሉ እና እንዲ እንዲህ አይነት ነገሮችን እያየን ነው። የዲያቆን ዳንኤል ሀሳብን የሚጋሩት ያሬድ ሹመቴ በበኩላቸው በኢትዮጵያ የፌስቡክ አጠቃቀም ፈቃድ ውስን መሆኑ ትክክል አለመሆኑን ገልጸዋል። ምን መሰለሽ እኔ አሁን ማስበው ፌስቡክ እንደ አጠቃቀማችን ነው። አንድ ዲያቆን ዳንኤል ክብረት የሚለው አለ እፍ ያነዳል፣ እፍ ያጠፋል የሚለው ነገር አለ እና እሳትን እፍ ስትው ሊጠፋ ይችላል። እፍ ብለሽም እሳቱ ልታባበሽም ትችያለሽ። እና ዋናው አጠቃቀምሽ ነው እና ፌስቡክ ላይ ያሉትን አፍራሽ የሚላቸውን መንግሥት ወይም ሌላም አካል ጥሩ አይደሉም የሚላቸውን ወይም ለባህልም ይጎዳሉ የሚባሉት ነገሮች ማስተካከል የሚቻለው የፍስትክ በማድረግ አይደለም። ማስተካከል የሚቻለው ግን ብዙ ኢንካሬጅ በማድረግ ነው። ብዙ ሰዎች የተሻለ ነገር እንዲሰሩበት ኢንካሬጅ በማድረግ ነው እና አንድን መጥፎ ንግግር በመከልከል ሳይሆን ማስቆም እና መከላከል የምትችው ጥሩ ንግግሮች ደግሞ እንዲነገሩ እድል የበለጠ በመፍቀድ ነው። ስለዚህ ፌስቡክ የፍስትክ መሆኑ በጣም መጥፎ ነው። ምንም ጥርጥር የለው። አስተሳሰባችን ከጊዜ ወደ ጊዜ እንደሚቀየረው ሁሉ ሶሻል ሚዲያው አጠቃቀማችንም እኮ አሁን ከአስር ዓመት በፊት ጀምሮ እኔ እጠቀማለሁ ሶሻል ሚዲያ። ከአስር ዓመት በፊት ሰዎች ምን ነበር የሚጽፉት? ታይሩ ሰዎች የሚለውን እኔ ራሴ ምን ነበር የሚጽፈው? ሀሳቦችን መጻፍ እኮ የጀመርነው አራት አምስት ዓመት ቢሆንን ነው። ከዛ ወደዚህ ነው የተለያዩ ሀሳቦችን እንደ ብሎግ ማሰብ የጀመርነው። ፌስቡክን አሁን ነው፣ ቅርብ ጊዜ ነው። ሌሎች ሰዎች የተጠቀሙበት ለውጥ እያመጣ ሲመጣ ነው ወደዛ የሄድነው። አሁን ምናልባት ፌስቡክ አካባቢ ላይ ብዙ ዩኒቲን የሚያናጉ የኢትዮጵያዊነት መንፈስ የሚያጠፉ እርስ በርስ እንድንቀያየም እንድንጣላ የሚያደርጉ ብዙ መልእክቶች ይተላለፋሉ። ግን እነዚህ ሁሉ መልእክቶችን አይቶ አንድ ሰው እኔ ሁለተኛ ፌስቡክ አልጠቀም ብሎ ከማቆም ይልቅ የእሱ መልእክት ደግሞ የበለጠ አሸልፎ እንዲወጣ የበለጠ እየጻፈ መታገል አለበት ብዬ አስባለሁ። እና የአሁኑ ዘመን ሁልጊዜ በተደጋጋሚ እንደሚባለው ትልቁ ትግል ያስተሳሰብ፣ ያመለካከት ትግል ነው እና ህሊና ላይ ያለ ትግል ነው። ስለዚህ ያንን ትግል ደግሞ ተቀላቅሎ ለማሸነፍ እንኳ ባይቻል መፎካከር ያስፈልጋል። ስለዚህ ባስተሳሰብ ለመቅደም ባስተሳሰብ ለየት ብሎ ሌሎችንም ለማስከተል በጣም ትግል ይፈልጋል ብዬ አስባለሁ። መሐመድ አዲል የተባሉ የዶች በለ የፌስቡክ ተከታታይ ባስቀመጡልን አስተያየት የመገናኛ ብዙኃን ተበራከቱ። የጋዜጠኝነት ክቡር ስራን ያለ ትምህርትና ብቃት እንዲሁም ኃላፊነት ብዙ ሰዎች የጋዜጠኝነት ሙያን ተቀላቀሉ። በመሆኑም የውሸት ዘገባ፣ ከባህል ውጪ ጸያፍ ነገርን ይፋ ማውጣት የተለመደ ነገር ሆነ። በመሆኑም ጥቅምና ጉዳት ጎን ለጎን መጓዝ ጀመሩ። በአጠቃላይ የመገናኛ ብዙሀን በእሬትና በማር የተለወሰ የዕለት ተዕለት ምግብ ያህል ተፈላጊ እየሆነ መጥቷል ሲሉ ባስቀመጡልን አስተያየት፣ ቃለ ምልልስ የሰጡንን በማመስገን የዕለቱን ዝግጅት ይህን አጠናቅቃለሁ። አዜብ ታደሰነኝ ጤና ይስጥልኝ።